ጤና ይስጥልኝ ስሜ መልአኩ ነው። የእናንተስ? የእኔ ስም ህይወት ነው። የእሷ፣ የጓደኛዬ ስም አልማዝ ነው። እኔ ተማሪ ነኝ። አንተስ ተማሪ ነህ? አዎ፣ እኔም ተማሪ ነኝ። እናንተ አዲስ ተማሪዎች ናችሁ? አዎ፣ አዲስ ተማሪዎች ነን። ያ ሰው ማን ነው? ተማሪ ነው። እሳቸው አቶ ከበደ ናቸው። የእኛ አስተማሪ ናቸው። ጥሩ አስተማሪ ናቸው? አዎ በጣም ጥሩ አስተማሪ ናቸው። እሳቸው ምን ያስተምራሉ? የእንግሊዝኛ ቋንቋ አስተማሪ ናቸው። የእንግሊዝኛ ቋንቋ በጣም አስቸጋሪ ነው። ያቺ ሴት ማን ናት? እሷም አስተማሪ ናት። አይደሉም። እንዴ፣ ወይዘሮ ፀሐይ ናቸው፣ የትምህርት ቤቱ ጸሐፊ ናቸው። አሁን የክፍል ጊዜ ነው? አይደለም፣ የምሳ ሰዓት ነው።